አቶ ሀይለማርያም ደሳለኝ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር መሆናቸው ተነገረ። እኚህ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው ያገለገሉ ሰው በለስላሳ ንግግራቸውና በትሕትናቸው የሚታወቁ ናቸው ይላል የአሜሪካ ድምጿ ማርቴ ፋን ደርቮልፍ ከአዲስ አበባ የላከችው ዘገባ። ዝርዝሩን ሰለሞን አባት ይዞታል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኃይለ ማርያም ደሳለኝ በተባለው መሰረት ቃለ መሐላ ከፈጸሙ በኋላ እስከ ሁለት ሺህ ሰባቱ ምርጫ የጠቅላይ ሚኒስትርነቱን ሥራ ይረከባሉ። በሕገ መንግሥቱ ላይ የሰፈረው ተፈጻሚ ይሆናል እያሉ ነው ባለሥልጣናቱ። ላለፉት ሁለት ዓመታት ያህል ወደ ፖለቲካው የፊት ገጽ ብቅ ያሉት ኃይለማርያም ደሳለኝ በኢትዮጵያውያን ዘንድ ብዙም የሚታወቁ አይደሉም። በእነዚህ ጥቂት ዓመታት ውስጥ አቶ ኃይለማርያምን በቅርብ ከሚያውቋቸው ሰዎች መካከል አብረዋቸው የሠሩት የውጭ ጉዳዩ አቶ ጌታቸው ረዳ አንዱ ናቸው። በሚኒስቴር መስሪያ ቤቱ የፐብሊክ ዲፕሎማሲ ኃላፊ ናቸው። ሀይለ ማርያም በጣም ትሁት ጥሩ የወዳጅነት ስሜት ያላቸው ሰው ናቸው። የበታች ሰራተኞች የሚሆን ማንም ከማንም ለመማር ወደኋላ የማይሉ አይነት ሰው ናቸው። በባልደረቦቻቸው መካከል መግባባት እንዲኖር የሚጥሩ ስለ አቶ ሀይለ ማርያም ይህንና ሌላም ብዙ መልካም ቃላትን የተናገሩት ጌታቸው ረዳ። አዲሱ መሪ አስፈላጊ ሆኖ ሲገኝ ኮስታራም ሆኑም ያውቅበታል ብለዋል። ኢትዮጵያውያን መቼ ጠንካራ መሆን እንዳለባቸው ያውቃሉ። እዚህ እንኳን በመንግስቱ መዋቅር ውስጥ የውጭ ጉዳይ ሚኒስትር ሆነው ድንገት ሊያስደንቁ የሚችሉባቸው ጊዜያት አሉ። እናም አስፈላጊ ሆኖ በተገኘ ጊዜ ሀይለ ማርያም ኮስታራ መሆንም የሚችሉ ሰው እንደሚሆኑ አረጋግጣለሁ። የውጭውም ዓለም ቢሆን ይህንን አቶ ጌታቸው የሚሉትን አይነት ገጽታቸውን አያውቀውም። በኢትዮጵያ የቀድሞው የአሜሪካ አምባሳደር ዴቪድ ሽን፣ ኃይለማርያም ወደ መንበረ ሥልጣኑ የሚዘልቁ ከሆነ እንደዚያ አይነቱን ኮምጠጥና ቆፍጠን ያለ ወገናቸውንም ለውጭው ዓለም ማሳየት ይጠበቅባቸዋል ብለዋል። እንዲህ አይነቱ ኮስታራነት ይኑራቸው ወይም አይኑራቸው ወደፊት የሚታይ ይሆናል። ያንን ማድረግ የሚችሉ ሰው መሆን አለመሆናቸውን ለኢትዮጵያ፣ ለሌሎች አካባቢው ሀገሮችና ለዓለም አቀፍ ማህበረሰብ ማሳየት ይጠበቅባቸዋል። ከዚህ የግል ባህሪያቸው ጎን ለጎን ሰሞኑን ተዘውትረው እየተሰሙ ያሉና ብዙውም ሰው የሚነጋገርበት ጉዳይ እርሳቸው የመጡበት ጎሳ ነው። ከገዢው ፓርቲ የበላይ አመራር በተለየ ሁኔታ እኒህ ሰው የወጡት ከሰሜን ሳይሆን ከደቡብ ኢትዮጵያ ነው። የኃይለ ማርያም ሹመት በአመዛኙ የይስሙላ ነው ይላሉ ኮሎምቢያ ዩኒቨርስቲ የሚገኘው የፖለቲካ ተንታኝ ጃዋር መሐመድ። የፖለቲካ ስልጣን ቅንጣቱ እንኳን ከእጃቸው አይገባም። እንዳሻንጉሊት መጠቀሚያ ነው የሚሆኑት። ለአማራና ለኦሮሞ ተቃዋሚ የፖለቲካ ፓርቲዎችና ደጋፊዎቻቸው እኒህን ሰው መውቀስና መተቸት እጅግ በጣም አስቸጋሪ ይሆንባቸዋል። ምክንያቱም ከእነርሱ በባሰ ሁኔታ ከተገፉ የደቡብ ጎሳ የወጡን ሰው መውቀስና መተቸት በስፋታቸው ለበለጡት ለሁለቱ ጎሳዎች የፖለቲካ ብልህነት ማጣትና ስህተት የሚሆንባቸዋል። መለስ ዜናዊ ከ1993 ዓ.ም ጀምሮ በስልጣን ላይ መኖራቸውን ያስታወሱት ጃዋር እስኪ ኃይለ ማርያም ደሳለኝ የዚያን ያህል ይቆዩ እንደሆነ እናያለን ብለዋል። ገዢው ኢህአደግ የፊታችን መስከረም ድርጅታዊ ጉባኤውን እንደሚያካሂድ መግለጹ ይታወቃል።